K Alem. ኢትዮጵያ በዓለም አነስተኛ ተሽከርካሪዎች ካላቸው አገራት መካከል አንዷ ናት። ዓለም አቀፉ ባለሞተር የተሽከርካሪ አምራቾች ማህበር ከሁለት ዓመት በፊት ይፋ ባደረገው ዘገባ መሠረት ሁለት ባለሞተር ተሽከርካሪዎች ለ1000 ኢትዮጵያውያን ግልጋሎት ይሰጣሉ። በኢትዮጵያ ከሚገኙ 150000 ተሽከርካሪዎች መካከል 90ሺዎቹ የህዝብ ማመላለሻ ሲሆኑ 60ሺ ያክሉ ደግሞ ለንግድ ስራ የሚያገለግሉ ናቸው። ከጎርጎሮሳዊው 2005 እስከ 2014 ባሉት ዓመታት በዘርፉ ላይ ፈሰስ የተደረገው መዋዕለ ንዋይ በ2 በመቶ እድገት አሳይቷል። ዴሎይት ኮንሰልቲንግ ይፋ ያደረገው የዳሳ ጥናት በአመት 18,000 ተሽከርካሪዎች ወደ ኢትዮጵያ እንደሚገቡ ይጠቁማል። ከእነዚህ መካከል 2000 የሚጠጉት አዲስ ሲሆኑ ከ5000 እስከ 7000 የሚደርሱት ደግሞ ያገለገሉ ናቸው። ወደ ኢትዮጵያ ከሚገቡት አዲስም ሆነ ያገለገሉ ተሽከርካሪዎች መካከል 65 በመቶ የጃፓኑ ቶዮታ ምርቶች ሲሆኑ በአብዛኛው ከቻይናና ዱባይ ገበያዎች የተሸመቱ ናቸው። የቶዮታ ተሽከርካሪዎች ጠንካራ መሆናቸውና በተመጣጣኝ ዋጋ ሊጠገኑ የሚችሉ እንዲሁም ያላቸው የመለዋወጫ ዕቃ አቅርቦት በገበያው ላይ ከፍ ያለ ድርሻ እንዲኖራቸው ማገዙን የዳሳ ጥናቱ ይጠቁማል። በኢትዮጵያ ተሽከርካሪዎችን የሚገጣጠሙ የግልና የመንግስት ኩባንያዎች ቢኖሩም በግብይቱ ውስጥ ያላቸው ድርሻ ግን እጅጉን ውስን ነው። አቶ ቴዎድሮስ ሲሳይ ዴሎይት የተሰኘው የኦዲትና ማማከር ስራ ኩባንያ የኢትዮጵያ ከፍተኛ ስራ አስኪያጅ ናቸው። አቶ ቴዎድሮስ በአገር ውስጥ የሚገጣጠሙ መኪኖች በገበያው ላይ ያላቸው ድርሻ ከ15 በመቶ እንደማይለቅ ይናገራሉ። ብዙውን የኢትዮጵያን የአውቶሞቲክ ማርኬት ወይም ደግሞ የዚህ የመኪና ገበያ ሳትስፋይ እያደረገ ያለው ኢምፖርት ነው ከዚህ ውስጥም ደግሞ ሰማኒያ አምስት ፐርሰንቱ ዩዝድ መኪኖች ሲሆኑ ወደ አስራ አምስት ፐርሰንት አካባቢ የሚሆኑት አስራ አስራ አምስት ፐርሰንት አካባቢ የሚሆኑት ናቸው አዳዲስ መኪናዎች። እነዚህ አሁን አገር ውስጥ አሴምብል እየተደረጉ ያሉት ካምፓኒዎች በጣም ጥቂት ነው ኮንትሪቢት እያደረጉ ያሉት ኢቨን፣ ካፓሲቲያቸውም ትንሽ ነው። እንደገና ያንን እንኳን ካፓሲቲ ሙሉ ለሙሉ እየተጠቀሙ አይደለም። በኢትዮጵያ ኢንቨስትመንት ኤጀንሲ መረጃ መሰረት ሰላሳ አንድ የውጭ ኩባንያዎች ከጎርጎሮሳዊው አስራ ዘጠኝ ዘጠና ስምንት ዓ.ም ጀምሮ ተሽከርካሪ ለመገጣጠም ፈቃድ ወስደዋል። ከእነዚህ መካከል አብዛኞቹ የቻይና ሲሆኑ ጥቂት የአውሮፓ ኩባንያዎችም ተሳትፎ አለበት። በዚሁ ተመሳሳይ ጊዜ 73 የኢትዮጵያ ኩባንያዎች በተመሳሳይ ስራ ላይ ለመሰማራት ፈቃድ ወስደዋል። በዚህ መሰረት ባለፉት 20 ዓመታት በኢትዮጵያ ተሽከርካሪ ለመገጣጠም 104 ኩባንያዎች ፈቃድ ወስደዋል ማለት ነው። ይሁንና በወሰዱት ፈቃድ መሰረት ስራ የጀመሩት እጅግ ጥቂቶች ናቸው። አብዛኞቹ ስራቸውን ለመጀመር ቅድመ ዝግጅታቸውን አላጠናቀቁም። በፈቃዳቸው ወደ ስራ ከገቡት መካከል በኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ስር የሚገኘው ቢሾፍቱ አውቶሞቲቭ ኢንዱስትሪ በአመት አራት ሺህ የህዝብ ማመላለሻ የግንባታና የእርሻ ስራ መኪኖችን እያመረተ ለገበያ ያቀርባል። በጥረት ኢንተርናሽናል 1200 ሊፋን ሞተርስ እና መስፍን ኢንዱስትሪያል ኢንጂነሪንግ ደግሞ 1000 መኪኖችን በአመት ይገጣጥማሉ። በምህጻሩ አምቼ ተብሎ የሚጠራው የኢትዮጵያ መኪና ማምረቻ ኩባንያና በላይ አብ ኢንተርናሽናል የተሰኙ ኩባንያዎችም በመገጣጠም ስራው ላይ ተሰማርተዋል። አቶ ቴዎድሮስ በኢትዮጵያ የሚገጣጠሙ ተሽከርካሪዎች ከውጭ ከሚገቡት ጋር ለመወዳደር በደንበኞች ዘንድ ያለውን አስተሳሰብ መቀየር እንዳለባቸው ይናገራሉ። ኢትዮጵያ ውስጥ ያለው ሰው ለምሳሌ በተመለከተው ሰማንያ ዘጠና ፐርሰንት ማርኬቱን የሚይዘው ቶዮታ ነው። ለምንድን ነው ሰዎች ጭንቅላታቸው ፐርሲ እያደረጉ ቶዮታ የተሻለ መኪና ነው ብሎ ስለሚያስቡ ያንን ሰከንድ አንድ መኪና ይዘ ይመጣሉ። ሁለተኛ፣ እነዚህ ራሳቸው አሁን ያሉት መገጣጠሚያ መኪናዎች ራሳቸው አልሰሩበትም። ገና ኮንሱመሩን ማስተማር አዳዲስ መኪኖች ናቸው። እነዚህ ይህን መጠቀም አለባቸው ኢትዮጵያ ውስጥ የተሰሩት እነዚህ ጠንካራ መኪኖች ናቸው ብለው ኮንሱመሩን አላስተማሩትም። ስለዚህ ያ ባለመሆኑ ምክንያት የሚገዛው ሰው መኪና የሚጠቀመው ሰው ከውጭ እያስመጣ ሰከንዳንድ መኪና ይጠቀማል ማለት ነው። ኢትዮጵያ ውስጥ ሰከንዳንድ የሚገቡ መኪኖች ናቸው ከፍተኛ ታክስ ያለባቸው። በዋጋ ደረጃ እንኳ ብትመለከት እዚህ አሴምብል የተደረጉ መኪኖች የተሻለ ፕራይስ አላቸው ከሚገቡ መኪናዎች ማለት ነው። ለምሳሌ የተመለከተው አሁን አንድ ቪትስ መኪና ትንሿን መኪና ሁለት ሺህ ሁለት የሁለት ሺህ ሶስት ሞዴል ብታስገባ ኢትዮጵያ ውስጥ እስከ ሶስት መቶ ሺህ ብር ድረስ ይሰጣል። ነገር ግን እዚህ የተገጣጠመ መኪና ምናልባት ከቪትስ እንዲያውም የተሻለ ጉልበት ያለው መኪና ሶስት መቶ እና ሶስት መቶ ሀምሳ ሺህ ብር ይሸጣል። እዚሁ ተገጣጥሞ ማለት ነው ማክሲመም ቤት አራት መቶ ሺህ ብር ድረስ ይሄ ቅድም እንዳነሳሁልህ ምንድን ነው የፕራይሱ የተሻለ ሆኖ ነገር ግን ኮንሱመሩ የእነዚህን መኪኖች ጥቅም ያለማወቁ የእነዚህ መኪኖች ጥንካሬ የእነዚህ መኪኖች ኳሊቲ አለማወቁን ያሳይሃል ማለት ነው ስለዚህ የሚገቡት መኪኖች ሞር ኤክስፔንሲቭ ናቸው አገር ውስጥ ካሉት ከፍተኛም ታክስ ከመሆኑ አንጻር የሚጫ ነው ማለት ነው ይሄ ለእነሱ ግን ትልቅ ኦፖርቹኒቲ ነው እዚህ ሀገር አሴምብል ለሚያደርጉ ካምፓኒዎች ኢትስ ሪሊ ሂዩጅ ኦፖርቹኒቲ ኢትዮጵያ ውስጥ አነስተኛ የቤት መኪኖች በመገጣጠም ለገበያ ማቅረብ ሲጀመር ተሽከርካሪዎቹ አማላይ ስያሜዎች አግኝተው በአገር ውስጥ ምርት ስም ተዋውቀው ነበር በጊዜው በኢትዮጵያ የተገጣጠሙ መኪኖችን የመግዛትና የማሽከርከር ፍላ ጎትም ጨምሮም ነበር። ይሁንና የጥገና አገልግሎትና የመለዋወጫ አቅርቦት እጥረት በተሽከርካሪዎቹ ተቀባይነት ላይ ጥላ ጥልተዋል። በጣም በጣም አንዱ ትልቁ ነገር ጫና ከሚያሳድር ነገሩ አፍተር ሴል ሰርቪስ ነው። ቶዮታን ብትመለከት ኢትዮጵያ ውስጥ ተወዳጅ የሆነበት ምክንያት ምንድነው? ሰዎች ስፔር ፓርት በሚፈለገው መልኩ ጋራጆች ደግሞ የሚሰሩት ሰዎች ከቶዮታ ጋር ያላቸው ኢንተርፌስ በጣም ልምድ አላቸው፣ ኤክስፒሪየንስ አላቸው ተብሎ ስለሚታሰብ ነው። በቀላሉ ቺፕ በሆነ ዋጋ ቶሎ ሰርቪስ ማድረግ ትችላለህ ነው። ለአውቶሞቲቭ ኢንዱስትሪ እድገት ከሚጠቀሱት ነገሮች አንዱ እና ዋነኛው የፋይናንሲንግ ነው። ሁለተኛው ነገር ደግሞ አፍተር ሴል ሰርቪስ ነው። ለምሳሌ እዚህ የሚመረጡት መኪኖች ትልቅ የሆነ ሀይ ኳሊቲ ያለው ቤተር ፕራይስ አፍተር ሴል ሰርቪስ ካለ ከስተመሩ ለምን ሌላ ሰከንዳንድ መኪና ይገዛል እዚህ ያለውን መኪና ገዝቶ መጠቀም ይችላል ማለት ነው ስለዚህ አንዱን ኮንሱመርን የምታስተምርበት መንገድ አፍተር ሴልስ ሰርቪስ እንዳለ በቂ ስፔር ፓርት እንዳላቸው ይህንን ነገር ስታሳየው ኮንሱመሩ እምነት ያድርበታል ማለት ነው ከመጀመሪያ ለኢትዮጵያ ውስጥ መኪና መገጣጠም ሲጀምር ትልቁ ችግር የነበረው የስፔር ፓርት አፍተር ሴልስ ሰርቪስ ችግር ነበረ እነዚህ ነገሮች ላይ በሰፊው መሰራት አለበት ከስተመሩን ማስተማር አለባቸው መቀየር መቻል አለባቸው ማለት ነው አሉ ለምሳሌ ሀይንዳይም ቶዮታ ኒሳን አፍተር ሴልስ ሰርቪስ አላቸው ያ የነዛን መኪና እንድትገዛ ከሚያ እንዲያደርግ ኮንሱመሩ እንዲሰድ እንዲደረግ ከሚያደረጉት ነገሮች አንዱ እሱ ነው። ማለት የኢትዮጵያ መንግስት የኢኮኖሚው ምሰሶ የሆኑ ዘርፎችን ለማስፋት የግሉም ይሁን የመንግስት ኩባንያዎች በሚያመርቷቸው ምርቶችም ይሁን አገልግሎቶች ላይ እሴት እንዲጨምሩ ያበረታታል። የአገር ውስጥ አምራቾችን ከዓለም አቀፉ ገበያ ጋር ለማስተሳሰር በሚደረገው ጥረትም የጨርቃጨርቅ አምራች መሰል ኩባንያዎችን ቀልብ ለመሳብ ችሏል። በአገሪቱ የእድገትና ለውጥ እቅድ የአምራች ኢንዱስትሪው በኢኮኖሚ ውስጥ የሚኖረው ድርሻ በጎርጎሮሳቢው 2014 ዓ ም ከነበረበት በመቶ በ2020 ወደ 8 በመቶ የማሳደግ እቅድ አለው። ይሁንና የኢትዮጵያ አውቶሞቲቭ ኢንዱስትሪ የሚመራበት ፖሊሲ የለውም። ለምሳሌ አዲስ መኪኖች ሲመረቱ ስታንዳርዳቸውን ሴት የማድረግ ነገር፣ ሪሰርችን ዴቨሎፕመንት ላይ ምን ያህል ገንዘብ መውጣት አለበት፣ ሰዎች ላይ ኢንቨስት የምታደርገው ኢንቨስትመንትህ ምን ያህል ይሆናል፣ ከዚህ ከፖሊሽን ከኢሚሽን ጋር የተያያዙ ነገሮች፣ እነዚህ ነገሮች በሙሉ ጋይድ የሚያደርግህ ማለት ነው፣ አውቶሞቲቭ ፖሊሲ ማለት ይህ። ምን ያደርጋቸዋል እነዚህን ማኑፋክቸር የሚያደርጉ ሰዎች ስትሪም ላይንድ እንዲሆኑ ያደርጋቸዋል ማለት ነው። አንድ ወጥ የሆነ ሀይ ኳሊቲ የሆነ ለከስተመሩ ኢንቫይሮመንቱን የማይበክል ለከስተመሩም ደግሞ ጥሩ የሆነ እቃ እንዲያቀርቡ ያደርጋቸዋል ማለት ነው። የአውቶሞቲቭ ፖሊሲ የምትለው ነገር ይሄ ሬጉሌት የሚያደርግ በሙሉ ፖሊሲ የሚያደርጋቸው ነገር ይሆናል ማለት ነው። ትራንስፖርቴሽን አውቶሪቲ ኢምፕሊመንት የሚያደርገው ማለት ነው። የኢትዮጵያ የተሽከርካሪ ገበያ አነስተኛ መሆንና የሸማቾቹ አቅም ውስንነት በመገጣጠም ላይ ለተሰማሩት ፈተናዎች ናቸው። አቶ ቴዎድሮስ ሲሳይ ኢንዱስትሪው ከገንዘብ ተቋማት ጋር ሊተሳሰር እንደሚገባ ይናገራሉ። ሎካል አሴምብሊ እያደረጉ ያሉ መኪኖች እየሸጡ ናቸው፣ ግን ስትመለከተው እነሱ ማደግ ባለባቸው ፍጥነት አይደለም እያደጉ ያሉት። ሁለተኛ ደግሞ ካፓሲቲያቸውንም ተጠቀሙ አይደለም። አሁን እየሸጡ ያሉበትን ለምሳሌ በከፍተኛ ሁኔታ ለማሳደግ ከባንኮች ጋር አብሮ መስራት ነው። የኢትዮጵያ ኢኮኖሚ በፈጣን ሁኔታ እያደገም ቢሆን ስል እንደምታውቀው የሰዎች የመግዛት አቅማቸው አሁንም ውስን ነው። እንዲሁም ሁለት ሺ አስራ አምስት ላይ ከሰባት መቶ ሁለት ዶላርን በላይ አልነበረም። እንደዚህ አይነት የመግዛት አቅም ያለበት ሀገር ላይ በከፍተኛ ሁኔታ እንደዚህ የሎካል አሴምብሊ የምታበረታታው ምንድን ነው? ፋይናንሲንግ ኦፕሽኖች በማዘጋጀት ነው። ከባንኮች ጋር አብረህ በመስራት ማለት ነው። ዛሬ 30 አመት 35 አመት ቻይና የምትመለከት እንደዚህ ነው የሆነው። እኛ ሪፖርት የጠቀስ ናቸው አሉ ጀነራል ሞተርስ እና ቮልስዋገን ሲገቡ ኢኮኖሚ በዛ መጠን ነበር የነበረው። የመግዛት አቅማቸው ትንሽ ነበረ። ነገር ግን እነዚህ ሰዎች በከፍተኛ ሁኔታ ኮንሱመሩ ላይ ሰርተዋል። ሁለተኛ ከባንኮች ጋር አብረው ፋይናንሲንግ ሰርተዋል። ሰው ጭንቅላቱ ሎካል አሴምብል የተደረገው መኪናን አዲስ መኪና ነው መግዛቱ፣ ጠንካራ ነው፣ አፍተር ሴልስ ሰርቪስ አለ ብለው እንዲያስቡ አድርገውታል። እኛም ሀገር ያንን ነገር መስራት አለባቸው። እየቀነሰ አይደለም ያለው ሰው ይገዛል። ግን ያንን መግዛት ያለበት አሁን ከውጭ በሚገባው ኢምፖርትን ሰብሲት በሚደረግበት መልኩ አይደለም። አቶ ቴዎድሮስ የኢትዮጵያ የተሽከርካሪ ፍላጎትና ገበያ ለውጭ ባለውረቶች ጭምር ቦታ እንዳለው ያምናሉ። የውጭ ኩባንያዎች በኢትዮጵያ ገበያ ቢሳተፉ ለአገሪቱም ተጨማሪ ጥቅም ይኖረዋል ሲሉ ያስረዳሉ። ለውጭ ኢንቨስተሮች አሁንም ቢሆን በጣም ሰፊ ማርኬት አለው የኢትዮጵያ ማርኬት። የትራንስፖርት አውቶሪቲን እንኳን ዳታ ብትመለከት አምስት መቶ ሰላሳ ሺህ አይበልጥም መንገድ ላይ ያሉት መኪናዎች። ይሄ ምን ማለት ነው? ሁለት መኪና ለአንድ ሺህ ሰው ማለት ነው። ከፍተኛ ነው ኦፖርቹኒቲ ያለ ኢትዮጵያ ውስጥ መጥተው ለሚያመርቱ ካምፓኒዎች ማለት ነው። ነገር ግን ይህንን ስንል ኦፍኮርስ ፖሊሲ ማስተካከዮች መኖር አለባቸው ለምሳሌ የገቨርንመንት ፎከስ ብትመለከት ማኑፋክቸሪንግ ኢንዱስትሪ ማሳደግ ነው አንዱ። ማኑፋክቸሪንግ ኢንዱስትሪ ውስጥ ደግሞ ወደ ኢንዱስትሪያላይዜሽን የሚወስድህ ደግሞ ምንድነው? አውቶሞቲቭ ኢንዱስትሪ ነው። አሁን ካለው የገጣጠምክ የተወሰኑትን ፓርቶች ማምጣት ብቻ ሳይሆን ሙሉ ለሙሉ ደግሞ ኢትዮጵያ ውስጥ መስራት መጀመርን በራሱ ደግሞ አንድ ፕራይሱን ሊቀንሰው ይችላል። ሁለተኛ የሪሰርች ዴቨሎፕመንትን ከዩኒቨርሲቲዎች ጋር ብሎ የመስራቱን ነገሩን የሂውማን ካፒታል ስኪልስ የመጨመር ቴንደንሲ አለው። በቅርቡ እንዲያውም ሀዩንዴ እና ኪያ ኢትዮጵያ ውስጥ ትሬኒንግ ሴንተሮች የማቋቋም ፍላጎት አላቸው። ይሄ የመጀመሪያው መንገድ ነው። እነዚህ ትሬኒንግ ሴንተሮች ሲቋቋሙ ነው እነዚህ ካምፓኒዎች ኦኬ ትሬንድ የሆነ ማምፓወር አለ ብለው የሚመጡት ዴሎይት ኮንሰልተንሲ በሰራው የዳስሳ ጥናት የኬንያና የናይጄሪያን ገበያዎችን ፈትሿል። የኬንያ መንግስት ወደ አገሪቱ በህገወጥ መንገድ የሚገቡ ተሽከርካሪዎችን ከማስቆም ጎን ለጎን በአገር ውስጥ የሚገጣጠሙ ኩባንያዎችን ለማበረታታት ጥረት ላይ ይገኛል። ናይጄሪያ ተሽከርካሪዎችን መገጣጠም የጀመረችው ከጎርጎሮሳዊው 1970 ዓ ም ጀምሮ ነው። አቶ ቴዎድሮስ ኬንያም ትሁን ናይጄሪያ በዚህ ዘርፍ ከኢትዮጵያ የተሻለ ደረጃ ላይ እንደሚገኙ ይናገራሉ። ቬይክል ፋይናንስ ወይም ደግሞ አንተ ባንክ ሄደህ ለምሳሌ መኪና መግዛት እፈልጋለሁ ስትል ለመኪና መግዣ የሚሰጥህ ፋይናንስ አቬላቢሊቲ ኢትዮጵያ ውስጥ የለም። አንዳንድ ባንኮች ለመጀመር እየሞከሩ ያሉ አሉ። አርባ ፐርሰንቱን ሀምሳ ፐርሰንቱን ከፍለህ ማለት ነው። ኬንያ ውስጥ ብትመለከት በተወሰነ መልኩም ቢሆን አለ። አዲስ መኪና ለመግዛት ፋይናንሲንግ ታገኛለህ። ናይጄሪያ ብትመለከት እንደዚህ አይነት ነገሮች አሉ። ኦፕሬቲንግ ኢንቫይሮንመንት ላይ ብትመለከት ለምሳሌ ሶስቱም ሀገሮች የተለያዩ ናቸው። በአጠቃላይ ሎካል ሰፕላየሮቹ ለምሳሌ እኛ ሀገር ገና ዴቨሎፕ እያደረገ ያለ ነው። ኬንያና ናይጄሪያ ብትመለከት ግን ከኢትዮጵያ በተሻለ አሉ። እዛ ቦታ ላይ የአውቶሞቲቭ ፖሊሲ ያልገኝ ኢትዮጵያ ውስጥ የለም። ኬንያ ውስጥ አሁን ኢምፕሊመንት እያደረጉ ናቸው ያሉት። ናይጄሪያ ውስጥ ብትመለከት ያ ፖሊሲ አለ፣ ግን ስቴል ያው ኢምፕሊመንቴሽን ችግሮች ቢኖሩ ማለት ነው። ስለዚህ በብዙ ነገሮች ስትመለከተው የኢትዮጵያ ኦፍኮርስ አውቶሞቲቭ ማርኬቱ ያነሰ ነው። በመኪና ብዛትም ብታዩ ትችላለ። በፕራይስ ዋጋም ብታዩ ትችላለ። ኮንሱመሩም ደግሞ የመግዛት አቅሙንም ብትመለከት የኢትዮጵያ ከሌሎቹ ያነሰ ሆኖ ታገኘዋለ። ነገር ግን ምንድን ነው እኛ የኢትዮጵያን ማርኬት ወይም የኢትዮጵያን ኢኮኖሚ በከፍተኛ ሁኔታ ያድጋሉ ብለን ከምንገምታቸው የአፍሪካ ሀገሮች ውስጥ ዋነኛው ነው። አሁን ባለበት ሁኔታ ግን ከኬንያና ና ከናይጄሪያ ያነሰ ሴክተር ነው ማለት ነው። አድማጮች፣ የዛሬው የከኢኮኖሚው አለም መሰናዶ ተጠናቋል። እሸት የበቀለ ነኝ። ጤና ይስጥልኝ።